ዛሬ ጥር 29 በሴት የመራቢያና የፆታ አካላት ላይ የሚፈጸም ማንኛውም ጉዳት ይህም ማለት ግርዛት፣ መተልተል፣ መስፋት የመሳሰሉ ኢሰብዓዊ አድራጎቶችን የመቃረኛ የማውገዣ ዓለም አቀፍ ቀን ነው። እንዲህ ዐይነቶቹን ሰብዕና የጐደላቸውና የጭካኔ አድራጎቶች ችላ ልንል ፈጽሞ አይገባንም ይላል። የተባበሩት መንግሥታት ድርጅት ፈጽሞ ዜሮ ቶለራንስ ይለዋል። የመንግሥታቱ ድርጅት የዓለም የጤና ድርጅት በዌብሳይቱ ላይ ባሰፈረው ጽሑፍ የዚህ ዓመቱን መሪ ቃል በተለይ ከአፍሪካ ጋር አያይዞታል። በሴት የፆታ አካላት ላይ የሚፈጸምን ማንኛውንም ዐይነት ጉዳት በኢትዮጵያ አቈጣጠር በ2022 ዓ ም ወይም በአውሮፓ 2030 ዓ ም ከዓለም ጨርሶ ለማስወገድ በአፍሪቃና በሌላው ዓለም መካከል ጠንካራና የጋራ መስተጋብር መፍጠር የሚያስችል ድልድይ መገንባት የሚል ነው። መሪ ቃሉ በአማርኛ ዘርዘር ተደርጎ ሲነገር በሴቶች የፆታ አካላት ላይ በይፋና በሕጋዊ መንገድ ለሚታወቅ የሕክምና ጉዳይ ላልሆነ ሰበብ ጉዳት ማድረስ መግረዝ፣ መተልተል፣ መስፋት ወዘተረፈ የታዳጊ ሕፃናትና የሴቶችን ሰብአዊ መብቶች መዳፈር፣ መርገጥ፣ መግሰስ ነው ይላል የዓለም የጤና ድርጅት። ይህ አድራጎት በጾታዎች መካከል የሚንጸባረቅን ስር የሰደደ የእኩልነት መጥፋት ስሜት ያመላክታል። በታዳጊ ልጃገረዶችና በሴቶች ላይ የሚፈጸም እጅግ የበረታ የጭቆና የመድሎ አድራጎት ነው። በጤናቸው በደህንነታቸውና በተክለሰብዕናቸው ላይ የሚፈጸም የመብቶች ረገጣ ወንጀል ነው። ከሥቃይ አድራጎትና ከጭካኔ ሰብዓዊነት ከጎደለውና ዝቅ ከሚያደርግ አያያዝ መጠበቅ እንዳለባቸው ከሚደነግጉ አድራጎቶቹ ሞትን በሚያስከትሉበት ጊዜ በሕይወት የመኖር መብታቸውን ከሚያረጋግጡ ሕግጋትና ዓለም አቀፍ ውሎች ጋር በጸብ የሚጋጩ የአመፃ አድራጎቶች ናቸው። በሴቶችና በታዳጊ ልጃገረዶች፣ በሴት ሕፃናት የጾታ አካላት ላይ የሚፈጸሙ የጉዳት ልማዶች የተባበሩት መንግሥታት የዓለም የጤና ድርጅት ነው ይህንን የሚለው በዓለም ዙሪያ ቁጥራቸው ወደ ሁለት ሚሊዮን የሚሆን ታዳጊ ልጃገረዶችና ሴቶች የተለያዩ አይነት የጾታ አካላት የጥፋት አድራጎቶች ተፈጽመውባቸዋል። ይህ ቁጥር የሚገልጸው አሁን በሕይወት ያሉ ሴቶችን ነው። የግርዛት የመስፋት፣ የመተልተልና ሌሎችም መሰል ጉዳቶች ከተፈጸሙባቸው ሴቶች 44 ሚሊየን የሚሆኑት ዕድሜያቸው ከ14 ዓመት በታች የሆነ ሴቶችና ሕፃናት መሆናቸውን የሚገልጸው የዓለም የጤና ድርጅት በዚህ የዕድሜ ክልል ውስጥ ባሉ ሕፃናት ሴቶች ላይ በሚፈጸመው ጥቃት ግዙፉን የስርጭት መጠን ስፍራ የያዙት ከአፍሪካ ጋምቢያ 56 ከመቶና ሞሪታንያ 54 ከመቶ ሲሆኑ እንዲሁም በአፍሪካ ኢትዮጵያና ግብፅ በእስያ ደግሞ ኢንዶኔዥያ ውስጥ ዕድሜያቸው 11 ዓመት ከሆናቸው ታዳጊ ልጃገረዶች ግማሾቹ የተመሳሳይ ጉዳት ሰለባ ሆነዋል። ዕድሜያቸው ከ15 እስከ 49 ዓመት በሆነ ልጃገረዶችና ሴቶች ላይ በሚፈጸም ጉዳትና ጥፋት ሶማሊያ በ98 ከመቶ ጊኒ በ97 ከመቶ፣ ጅቡቲ በ93 ከመቶ በዓለም ሰሌዳ ላይ መሪዎች ናቸው። በተባበሩት መንግሥታት ድርጅት የልማዳዊ አድራጎቶች ጉዳዮች ኮሚቴ አማካሪዋ አዴቢሲ አዴባዮ ለቪኦኤ በሰጡት ቃል የትኛውም ሃይማኖት ሴት ልጅ ትገረዝ ወይም በጾታ አካሏ ላይ አንዳችም ጉዳት ይድረስ የሚል አንድም አንቀጽ አንድም ቃል እንደሌለ ጠቁመው ከእንዲህ ዓይነት የክፋትና የአመፃ አድራጎት ብዙ የሚፈጸመው በባህላዊና በማኅበራዊ ጫናዎች ምክንያት መሆኑን አመልክተዋል። በአንዳንድ ማህበረሰቦች ውስጥ ልጃገረድ ወደ ሙሉ ሴትነት በአካል መለወጥ አለባት የሚል ልማድ አለ። ለምሳሌ ኬንያ ውስጥና በናይጄሪያ ኤዱ ማህበረሰብ ያልተገረዘች ሴት ስለማታገባ አዋቂዎቹም ሴቶች በራሳቸው ጥያቄ ሲቆራረጡ ይገኛሉ። ለመሆኑ ለምንድን ነው በሴቶችና በሴት ሕፃናት ላይ የሚፈጸምን የጾታ አካላት ላይ ጉዳት ግርዛት፣ መስፋት፣ መተልተል መቃወምና መዋጋትም የሚያስፈልገው የዓለም የጤና ድርጅት እንደሚለው እነዚህ አድራጎቶች እጅግ የበዙ የደም መፍሰስን ያስከትላሉ። አድብቶና ቀን ጠብቆ ለሚከሰት የእጤዎች መቆጣትና የካንሰር ችግር ይዳርጋሉ። በተለያዩ በሽታ አምጪ ተዋሲያን ለመመረዝ ያጋልጣሉ። ለመካንነት ምክንያት ይሆናሉ። በወሊድ ጊዜ ችግር እንዲፈጠር ያደርጋሉ። የሚወለዱት አራስ ህጻናት ላይም ሆነ በእናቲቱ ላይ የሞት አደጋን ይደቅናሉ። በሴቶች ላይ የሚፈጸም የግርዛት የመስፋትና መሰል አድራጎቶች ሌሎች እጅግ የሰፋ የጤናና የማህበራዊ ግንኙነት ቀውሶችን ያደርሳሉ። ለዚህም ነው የተባበሩት መንግስታት ድርጅት በመጪዎቹ 13 ዓመታት ውስጥ ተፈጻሚ መደረግ ካለባቸው የዘላቂ ልማት ግቦች የጾታ እኩልነትን በሚደነግገው ግብ አምስት ኢላማ አምስት ነጥብ ሦስት ላይ የሕፃናት ከዕድሜ በፊት የሚደረግና የግዳጅ ጋብቻን እንዲሁም በሴት ልጅ አካላት ላይ የሚፈጸምን የጭካኔና የጉዳት አድራጎት ከዓለም ላይ ለማስወገድ የወሰነው። ለዚህ ዓለም አቀፍ ትግግዝ የአፍሪካ ኅብረትን፣ የአውሮፓ ኅብረትንና የእስላማዊ ትብብር ድርጅትን ጨምሮ ቁጥራቸው እጅግ የበዛ ሀገር ዘለል ድርጅቶች እየተረባረቡ መሆናቸውንና የተባበሩት መንግሥታት ድርጅት ጠቅላላ ጉባኤም ሦስት ተከታታይ ውሳኔዎችን ማውጣቱን የዓለም የጤና ድርጅት አስታውቋል። የተባበሩት መንግሥታት የሥነ ሕዝብና የሕፃናት መርጃ ድርጅቶች በዘረጓቸው መርሃ ግብሮች የሚታገዙ ወደ ሦስት ሺህ የሚሆኑ ማኅበረሰቦች ከሴት ልጅ ግርዛት መስፋትና ሌሎችም ጉዳቶች ራሳቸውን ነፃ ማድረጋቸውን በኩራትና በክብር አውጀዋል።